You're with SBS Radio. ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ይጎብኙ። ከወራት ሁሉ የተላቀው ወር ረመን ይኸው ደረሰ ለተናኪረው ዒበዳ ፋኪ ወር ከለፈቱ ሁሉ ብቸኛ እዝነትን ይዞ ይሆውመጠልን ወደኛ ሙስሊሙ ሁሉ ከመስጅድ ገብቶ እያነባ እንዴት ያስቀናል። ከእርሱ ሲቀረ በተውባ ረመዳን አድማጮቻችን እንደሚታወቀው በእስልምና እምነት ተከታዮች ዘንድ ታላቅ ስፍራ የሚሰጠው የረመዳን ጾም ተጀምሮ ወደ መገባደዱ ደረጃ ላይ እንገኛለን። በረመዳን ጾም ከጾሙ ባሻገር ለጾሙ መፍቻ የሚውሉት ምግቦች፣ ጣፋጮች ሁልጊዜም በእስልምና እምነት ተከታዮች ይሁን በሌሎቹ የእምነት ተከታዮች ዘንድ የሚወደድ፣ የሚናፈቅ የምግብ አይነቶች ነው። ዛሬም በባልትና ፕሮግራማችን በረመዳን ወቅት ስለሚበሉ ምግቦች አሰራራቸውን ያሳዩን ዘንድ እንግዳ ጋብዘናል። ወይዘሮ ነጁም አብድላ በእለት ተዕለት ኑሯቸው የልጆች እናት ሲሆኑ በስራቸው ደግሞ በትምህርት ቤት ውስጥ የመልቲካልቸራል ለያዘን ኦፊሰር ሆነው ያገለግላሉ። ዛሬ ደግሞ ለኤስቢኤስ የአማርኛው ቋንቋ ፕሮግራማችን እንግዳ አርገን ጋብዘናቸዋል። ወይዘሮ ነጁም በቅድሚያ ጾሙ ምን ይመስል ነበር? በጣም ጥሩ ነው። አልሐምዱላህ በመጀመሪያ ሰላም ልበል፣ ሰውን ሰላም አሌይኩም ጾሙ ዘንድሮ ያው ከቅዝቃዜውም ጋር የተነሳ ብዙም አድካሚ አልነበረም። እንደውም ቶሎ ስላለቀብን ብዙዎቻችን አዝነናል እና እግዚአብሔር ይቀበለን አላህ ይቀበለን ሁላችንንም። እንግዲህ በጾሙ ጊዜ ጥሩ እንዳሳለፋችሁ ተስፋ እናደርጋለን። እንግዲህ ረመዳን ጾም ሲታሰብ ከጾም በኋላ የሚበሉት ምግቦች ናቸው ሁሉ የሚናፈቁትና። በነገራችን ላይ ዛሬ ሊነግሩን የፈለጉት ሁለት አይነት ምግቦች ናቸው። አንዱ ባጃያ የሚባለው ሲሆን ሁለተኛ ደግሞ ሙልሙል የሚል ስያሜ ሰጥተውታል። በሀገራችን ሙልሙል የተለመደ ነው፣ ነገር ግን ጣፋጭ አይደለም በሀገር ቤት ሲሰራ። እርሶ ደግሞ ሙልሙልን ጣፋጭ አርገው ነው በኦቨን ውስጥ የሚሰሩት ና እሱን መለስ ስንልበታለን። በቅድሚያ ግን ወደ ባጃያው እንመለስ። ና እስቲ ባጃያ ምንድን ነው? እንዴትስ ነው የሚሰራው? ባጃያ ከሸምብራ የሚሰራ ነው። ያው የተጠፈጠፈ ነው የሚጠበሰው። በሀገራችን በመርካቶ አካባቢ ና በተለያዩ ቦታዎች ይሸጣል። የሀገራችን ሰው ያውቁታል፣ ግን እዚህ ሀገር ፈላፍል ይባላል ፈላፍል ክና ልብናኖች ይጠቀማሉ። ግን የእኛ ስስ ነው፣ የእነሱ ትንሽ ወፈር ወፈር ይላል። የሚሰራው በአብዛኛው ከሽምብራ ነው አደለ? ይሄ ነገር እንዴት ነው? ለምሳሌ ምንድን ነው የሚያስፈልጉት ለዚህ አሁን ስራት ግብዓቶቹ ምን ምንድን ናቸው? ምንድን ነው የማደርገው? እኔ ለአንድ ጊዜ ፈጭቼ ነው ማስቀምጠው፣ ለሳምንትም ከሆነ ለአስራ አምስት ቀን ለዚህ የዛን ያህሉን ልንገራችሁና፣ አድማጮቻችን አነስ አድርገው መስራቱም ከፈለጉ ይችላሉ፣ ፍሪዘር ውስጥ ማስቀመጥ ስለሚቻል አንድ ኪሎ የተከካ ሽምብራ ለሁለት ቀን ወይም ለሶስት ቀን ውሃውን እየቀየሩ በቀዝቃዛ ውሃ ይዘፈዘፋል። በኋላ ከተዘፈዘፈ በኋላ አጥሎ የሚያስፈልጉት ነገሮች አንድ ቀይ ሽንኩርት፣ አንድ ስር ባሮ፣ አራት ቃሪያ፣ ቃሪያ እንደ አስፈላጊነቱ ያው ልጆች ያሉበት ቤት አራት ቢጠቀሙ ይበቃቸዋል። ካልሆነም መጨመር ይቻላል። እንደ ሰው ፍላጎት ይለያያል። እና ስድስት ፍሬ የተላጠ ነጭ ሽንኩርት፣ አንድ የሾርባ ማንኪያ የተፈጨ ድንብላል፣ አንድ እስር የድንብላል ቅጠል ወይንም ኮሪያንደር ፍሬሽ ኮሪያንደር ይሉታል እዚህ። እና አንድ ደግሞ ካፕሲከም ካፕሲከም በአማርኛ ምንድነው የሚባለው? ትልቁ ቃሪያ ማለት ነው። ድቡልቡሉ ቀዩ ነው ወይስ አረንጓዴ? አረንጓዴው ምንም አይደለም። እና በሽንኩርት መፍጫው ያው ከዛን ቀናቶች በኋላ ሲለሰልስ ማለት ነው። በሽንኩርት መፍጫው ጨው እየጨመሩ ይፈጫል። ሲፈጭ ደግሞ በጣም እስኪደቅ መጠበቅ አለ ማለት ሁለት ደቂቃ ሶስት ደቂቃ ያህል መጠበቅ አለበት፣ እስኪደቅ በጣም መላም አለበት ማለት ነው። በቃ አዎ፣ ከዛ ሁሉንም ነገሮች አብሮ ማዋህድ እና ለእያንዳንዱ ቀን የሚያስፈልገውን ያህል ማለት ሁሉም ቤተሰብ አንድ አይደለም። ይሄ በዚፐር የሳንዱች ባጎ የለም በእሱ እየቀነሱ እየቀነሱ ፍሮዝን ማስቀመጥ ነው። በምንጠቀምበት ሰዓት ግን ለእያንዳንዱ ቀን መጠን ያንን ከፍሪጅ ማታ ነው የምናወጣው፣ ለሚቀጥለው ቀን ማለት ነው። ሌሊት በሚበላበት ሰዓት ነው የምናወጣው። ልክ ልንጠብስ ስንል አንድ እንቁላል ይጨመራል እና ጨውም ተቀምሶ ያ አንድ እንቁላል ከተጨመረ በኋላ እንዲለሰልስ ካልተፈለገ እንደዛው ሰልፍ ራይሲንግ አይደረግበትም ነገር ግን አንዳንድ ጊዜ ደረቁን አይወዱትም ልጆች እና ትንሽ ሰልፍ ራይዚንግ ተደርጎ አንድ ላይ ሊዋህድ እና በቃ በእጅ ጠፍጠፍ እየተደረገ ዘይቱ ከፈላ በኋላ መጥበስ ነው። ባጂያ ለረመዳን ብቻ ሳይሆን ለልጆች ምሳም ለትምህርት ቤት ለትምህርት ቤት እንደ ሳንዱች ማድረግ ይቻላል። ለክርስትና ሃይማኖት እህት ወንድሞቼ ደግሞ በጾም ጊዜ በእሽም ተጠቅልሎ በምንም መበላት የሚችል ነገር ነው። ምንም ነገር የለውም። እንቁላሉ መቅረት ይችላል፣ ሙሉ ለሙሉ ከመጠቀም ይቻላል። ስጋና ከወተት ተዋጽኦች ነጻ የሆነ ምግብ ስለሆነ በማንኛውም ጊዜ መወሰድ የሚችል ነው ማለት ነው። መወሰድ ይችላል። አዎ፣ ከምን ጋር ነው የሚበላው? በምታፈጥሩ ጊዜ በምንድን ነው የምትበሉት? ሽትኒ አለ። ቃሪያ የተፈጨ ነው ሽትኒ ማለት ቃሪያ፣ ቲማቲም፣ ሽንኩርት፣ ነጭ ሽንኩርት የድንብላል ቅጠል አንድ ላይ ይፈጫል ከትንሽ ሎሚ ጋር ትንሽ ጨው ተጨምሮበት በዛ ይበላል። አንዳንድ ሰው ደግሞ በሀገራችን በርበሬ በሎሚ በማዋሀድ ይበላል። በእርጎም ይበላል። ዲፕሶች አሉ አለ። በዲፕስ መበላት ይችላል። ረመዳን ላይ በብዛት ረመዳን ላይ ነው የምንሰራው በአብዛኛው የረመዳን ምግቦች በይዘታቸው ቅባት ያላቸው ቀኑን ሙሉ ይዘው ሊቆዩ የሚችሉ የምግብ አይነቶች ናቸው በአብዛኛው የሚሰሩት እና ይሄኛውስ እንዴት ነው? ይሄን በልቶ በሚቀጥለው ቀን ጾም ሲጾም ችግር ይፈጥራል። የመራብ ስሜትን የሚፈጥር አይነት ምግብ ነው። ምክንያቱም የዚህ ቀደም ሲል ገለጹት የባጃያ የምግብ ግብዓቶቹ እሱን ለመስራት የሚያስፈልጉት ግብዓቶቹ በአብዛኛው ከጥራጥሬ እና ና ከቅጠላቅጠል ጋር የተያያዙ ናቸው እና እንዴት ነው በሚቀጥለው ቀን ረሃብን አይፈጥርም? ወይስ ሌሎች ነገሮችም አብረ ሌሎች ነገሮች አሉ። አሁን ሾርባው አለ፣ ሰንብሳው አለ፣ ባጃያው አለ። ያው ለአይነት ተደርጎ የሚቀርብ ነው። ሌሊት ላይ ደግሞ ስንነሳ ሁሉም የተለያየ ነገሮች ነው የሚበላው እና ምንም የሚያመጣው ነገር የለም። ቀምጾም ከልብ ጋር የተያዘ ነው እንጂ ከምግቡ ምንነት ጋር አይደለም። ብዙ ነገሮች እንጠፍሳለን። ያንን ዘንድሮም ያንን ለመታገል እኔና ልጆቼ ያቅደን። አንድ የሚጠበስ አንድ ደግሞ ማይጠበስ ነገር ነበር የምናረገው። ቀደም ሲል የጠቀሱት ማለት ነው እንደ ሙልሙል የሚሰራ ብለዋሉት ማለት ነው። እና እስቲ ሙልሙል ደግሞ እንዴት ነው የሚሰራው? በአገር ቤት ሙልሙል ሲሰራ በአብዛኛው በገበር ምጣድ ተደርጎ በኮባ ተደርጎ ነው የሚሰራው ካስታወሱት እና እዚህ ደግሞ በኦቭን ነው የሚሰራው። ጣፋጭ ሙልሙል ብለዋል። እና እንዴት ነው የዚህ የሀገሩ ጣፋጭ ሙልሙል የሚሰራው? የሚያስፈልጉት ነገሮች ሶስት ብርጭቆ የፍርኖ ዱቄት። ስፔሻል ዋይ ጥሩ ነው ለእንደዚህ አይነት ነገሮች ጣፋጭ ብስኩትም ቢሆን ምንም ስንሰራ ስፔሻል ዋይት ቆንጆ ነው። እና ሶስት የሾርባ ማንኪያ ደግሞ የዳቦ ቅቤ ማርገሪን በተር የምንለው ነው። ስድስት የሾርባ ማንኪያ ደግሞ የዱቄት ወተት። የዱቄት ወተት አለ በየቦታው የሚሸጥ ስኪም የሚባለው ፉልክሬም የሚባለው ነው ወይ፣ ወይስ ፉልክሬም ይሁን ስኪም የሚሆን ፓውደር ሚልክ አለው። እሱ ስድስት የሾርባ ማንኪያ ያስፈልገዋል። ሁለት እንቁላል አንድ የሾርባ ማንኪያ እርሾ እነዚህን አዋህዶ አንድ ላይ በለብ ባለ ውሀ አዋህዶ ማስቀመጥ። ማለት እንደ ዳቦም በጣም መድረቅ የለበትም መላላትም የለበትም። ከተያያዘ በኋላ ማስቀመጥ ኩፍ ስኪል ድረስ ማለት ነው። በዛ መሀል ሲሮፕ እንሰራለን። ያቦካኖ ዱቄት ኩፍ ስኪልን፣ ሁለት መቶ ሀምሳ ግራም ውሀ ስኳር እና ውሀውም ሁለት መቶ ሀምሳ ሚል መሆን አለበት። ወይ ደግሞ አንድ ኩባያ ሙሉ ስኳር ከሆነ አንድ ኩባያ ሙሉ ውሃ ይደረግና ይንተከተካል። ሲንተከተክ እያነሰ ሲሄድ በጣም መጠበቅ አያስፈልግም። ስኳሩ ይደርጋል። ለዚህ ልክ ማንኪያው ገብቶ ሲወጣ ከኋላ ከእጃችን ጋር ከተያያዘ ዝግጁ ነው ማለት ነው እና እሱን ለብቻ እናስቀምጠዋለን። በቃ ውሃና ስኳር ብቻ ነው፣ ምንም የሚጨምር ውሃና ስኳር ብቻ ነው። አዎ ሲሮፕ ይባላል። እዚህ ሀገር እንግዲህ ያው ውሃና ስኳር ተፈርቶ እንለዋለን በአማርኛ። እና የስኳሩ አይነት ነጭ ስኳር ነው። እና ያው ዱቄቱ ኩፍ ሲልልን ክራፍት ቺዝ አለ። ክራፍት ቺዝ ይላል እቃ ውስጥ ነው ያለችው። እና ያንን ቺዝ መቆራረጥ በትንንሹ ይቆራረጥና ኩፍ ካለው ዱቄት ላይ ትንሽ ቆርጦ ይወጣል። እጅ ነው ያው እና በእጃችን ትንሽ ከፈትፈት እናደረገውና መሀሉ ላይ እናስቀምጠዋለን። ይህን ክራፍት ቺዙን ከዛ መልሰን እንከድነዋለን። ከድነን እናድቦለብላለን። በትናንሽ ተቆርጦ ማለት ነው። ሊጦቹ በትናንሹ ተቆርጦ እና ትሪያችን ላይ አስቀምጠን ያው ሁሉንም እንደዛ አድርገን ከጨረስን በኋላ ለሀያ አምስት እስከ ሰላሳ ደቂቃ የዚህ ሀገር ኦቭን የተለያየ ነው እና ያው ከላይ እስኪቀላ ድረስ እንጠብቃለን ማለት ከሀያ አምስት እስከ ሰላሳ ባለው ደቂቃ ውስጥ ልክ ከኦቨን ሲወጣ እስኪ ቀዘቅዝ አንጠብቀውም። ከኦቨን እንደወጣ የሱኳሩ ውስጥ የምንጨምረው ሲሮፕ ውስጥ ማለት ነው። እስኪ ቀዘቅዝ አይጠበቅም። ከኦቨን እንደወጣ ሲሮፕ ውስጥ ማለት ነው። የተሰራ ውስጥ ትንንሽ አዎ፣ ትንንሽ ናቸው አይደለም? ይገባና አንድ ጊዜ ተማስሎ እሳት ላይ የለም፣ ስኳሩ ቀዝቅዟል። ያው ሲሮፕ ብቻ ነው ቀዝቅዟል። አዎ እና አንድ ጊዜ አገላብጦ ማውጣት እና ውስጡ ምን ይሆናል? ምንም አይነት ሊጥ አይታይሽም። ለምን እንትን ቺዙ ቀዳዳ ነው የሚያ ክፍት ነው የሚያደርገው እና ሲገመጥ ክፍት ነው፣ ከውስጥ ደግሞ ትንሽ የቺዙ ጨዋመነቱ ይሰማል። ግን በጣም ቆንጆ ነው። ለአንቺም ሞክሪው ማለት በጣም ጥሩ ነው የሚመስለው። ሞክረዋለሁኝ በጣም ጥሩ ነው። ጥሩ ይመስላል። ለወንድም እህቶቼ ደግሞ አንድ ቀን ባይሆን አቀምሳቸዋለሁ በይልኝ። የሚሰሙት አድማጮች በሙሉ እንግዲህ ቃሎችን ሰምተዋል። አንድ ቀን ጀማውን ሁሉ እንደሚጋብዙ ተስፋ እናደርጋለን። ሁሉም ሁሉም እህት ወንድሞቼ የኢትዮጵያ እህት ወንድሞቼ በሙሉ ብዙ ጊዜ እስላሙም ክርስቲያኑም ሁሉም ብዙ ጊዜ የረመዳን ጾም ተሰባስቦ መብላቱ የተለመደ ነገር ነው። ጾሙም ከተፈታ በኋላ ደግሞ የኢድን ምክንያት በማድረግ ደግሞ እንዲሁ እየተዘጋጁ የሚቀርቡ ምግቦች አሉ። ሌሎችንም የህብረተሰብ ክፍሎች የሚያሳትፉ ጥሩ ጊዜ እንደሚኖራችሁ ከጾሙም በኋላ ተስፋ አድርጋለሁኝ። እጅግ በጣም ነው የማመሰግነው ወይዘሮ ነጁም አብደላ። በየጊዜው እዚህ ፕሮግራማችን ላይ የቀረቡ በተለይ በረመዳን ወቅት ልምዶትን ስለሚያካፍሉን እናመሰግናለን። መልካም የጾም ፍቺ እንዲሆንለትም እንመኛለን። ከኤስቢኤስ የአማርኛ ቋንቋ በጣም ነው የማመሰግነው ማርቲ። ለሁላችንም ዒድ ሙባረክ ሁሉ ሰናውንቱም ጠይቢን በይልኝ። መልካም ዒድ በዓል እመኛለሁ ለሁላችንም። እያደመጡ የነበረው የኤስ ቢ ኤስ አማርኛ ፕሮግራምን ነበር።